ስፖርት በዛሬው የስፖርት መሰናዶ በመካከለኛውና ምስራቅ አፍሪቃ የእግር ኳስ ውድድር የኢትዮጵያን ብሔራዊ ቡድን ይዞታ፣ በአሜሪካን የፌዴራል ምርመራ ቢሮ በእንግሊዝኛ ምህፃሩ ኤፍቢአይ የተያዘውን የፊፋ ፕሬዚዳንት ሴብ ብላተር አዲስ የሙስና ቅሌትና የአውሮጳ የሊግ ውድድሮች እንቃኛለን። እሸት የበቀለ ነኝ፣ አብራችሁን ቆዩ። ኢትዮጵያ ባስተናገደችው የመካከለኛውና ምስራቅ አፍሪቃ የእግር ኳስ ውድድር ሴካፋ ሩዋንዳን አንድ ለምንም ያሸነፈችው ዩጋንዳ የዋንጫ ባለቤት ሆናለች። ለሴዛር ኦክሁቲ ምስጋና ይግባውና በ15ኛው ደቂቃ ያስቆጠራት ግብ ዩጋንዳን ለ14ተኛ ጊዜ የቀጣናው የበላይ አድርጓታል። በዕለተ ቅዳሜ ከዋንጫ ጨዋታው ቀደም ብሎ የውድድሩ አዘጋጅ ኢትዮጵያ ከሱዳን ጋር ያደረገችውን የደረጃ ጨዋታ ሙሉ ጊዜ አንድ አቻ አጠናቃለች። ኢትዮጵያ ጨዋታውን ኤልያስ ማሞ ባስቆጠራት ጎል ቀደም ብላ መምራት ብትጀምርም በአሸናፊነት ለማጠናቀቅ አልተሳካላትም። የሱዳኑ ዋላልዲን ሙሳ ያጉብ ያስቆጠራት ጎል ጨዋታው በአቻ ተጠናቆ ወደ መለያ ምት እንዲሻገር አድርጋለች። በመለያ ኢትዮጵያ ሱዳንን አምስት ለአራት አሸንፋ በሶስተኛ ደረጃ አጠናቃለች። ለመሆኑ የኢትዮጵያ ብሔራዊ ቡድን በውድድሩ ያሳየው ብቃት ምን ይመስል ነበር? ይህን ጥያቄ ለስፖርት ጋዜጠኛና ተንታኙ መንሱር አብዱል ቀኒ አንስተን ነበር። ቡድኑ በአጠቃላይ ለደጋፊ የሚመች ቡድን አልነበረም። ውጤት የሚጠበቅበት አልነበረም። ውህደት የጎደለው ነበረ። ተጫዋቾች በአካልም በአእምሮም እንዲሁም በታክቲክም በኩል የነበራቸው ቅንጅትና ዝግጁነትም ጥሩ አልነበረም። እና አብዛኛዎቹ የምስራቅ አፍሪካ ቡድኖች ይዘውት የቀረቡት ቡድን ዋና ቡድናቸውን አይደለም፣ በሙሉ አቅማቸው አልነበረም የቀረቡት። የእኛ ቡድን ደግሞ በሀገር ውስጥ አሉ የሚባሉትን ተጫዋቾች ነው ያቀረበው። እና ከዚህ በላይ የግድ የውጭ ተጫዋቾችን ማምጣት ይኖርብናል ቡድኑን ለማጠናከር። እና ይሄንን ነገር ስናይ ሴካፋን ፕላን አድርገ ነው የውጤታማ ብሔራዊ ቡድን ግንባታ አንድ አካል አድርገን ተሳትፈንበት ቢሆን ኖሮ ውጤቱ እንደዚህ ቢሆንም ችግር የለውም እንል ነበረ። ግን መጀመሪያውኑ እቅዱ ግልጽ አልነበረምና ውጤቱም አልተገኘም። እንደገና ደግሞ እንግዲህ በምስራቅ አፍሪካ ደረጃ ውጤት ተገኘ የምትለው ከሻምፒዮንነት ውጪ ሌላ ውጤት ሊባል አይችልም። ለፍጻሜ ብትደርስም የሚያረካ አይደለም። እንደዛም ሆኖ በቡድን ግንባታው ላይ ይህ ነው የሚባል ነገር እኔ አላየውም። ቅዳሜ ዕለት በተጠናቀቀው የሴካፋ የእግር ኳስ ውድድር ከተሳተፉ ሀገራት መካከል ኢትዮጵያ፣ ዩጋንዳና ሩዋንዳ በመጪው ጥር ወር ለሚካሄደው የፓን አፍሪካ ዋንጫ አልፈዋል። ኢትዮጵያ በጎርጎሮሳዊው 2017 ዓ ም ለሚካሄደው የአፍሪካ ዋንጫ ውድድር ከአልጄሪያ፣ ሲሸልስና ሌሴቶ ጋር ተደልድላለች። እስካሁን ባደረገቻቸው ጨዋታዎች ሌሴቶን ሁለት ለአንድ ስታሸንፍ ከሲሸልስ አቻ ተለያይታለች። በመጪው መጋቢት ከምድቡ ጠንካራ ቡድን አልጄሪያ ጋር የምታደርጋቸው ተከታታይ የደርሶ መልስ ጨዋታዎች ኢትዮጵያ በአህጉራዊ ውድድር ባላት ተሳትፎ ላይ ቁልፍ ሚና ይኖራቸዋል። የኢትዮጵያ ብሔራዊ ቡድን በሁለቱ አህጉራዊ ውድድሮች ለመሳተፍ ምን ያህል ዝግጁ ነው? አሁንም መንሱር አብዱል ቀኒ። የአፍሪካ ዋንጫ ማጣሪያ ወይም ለዓለም ዋንጫ ማጣሪያ ለመሳሰሉት ውድድሮች የምታሰልፈው ቡድን እና የቻኑ ቡድን ተመሳሳይ ነው። እጅግ በጣም ጥቂት ልዩነት ነው ያለው፣ ሁለት ሶስት ተጫዋቾች እና አንድ አይነት መሆኑ እኔ በጣም ያሳስበኛል። ይሄንኑ ቡድን ለቻን ይዘን እንቀርባለን። እነዚሁን ተጫዋቾች በትንሽ ለውጥ ከዚህ ከጉዳት ጋር ወይም ከአንዳንድ ፐርፎርማንስ ጋር የተያዙ ነገሮች እነሱን ተንተርሰን የምንቀንሳቸው ተጫዋቾች ይኖራሉ እንጂ ለአልጄሪያ የምናቀርበው ቡድን ተመሳሳይ ነው። ኦልሞስት፣ ልዩነቱ በጣም ጠባብ ነው የሚሆነው። ጭንቀቱ ይሄ ነው። በቻን ላይ ቡድኑ ተደራጅቶ የተሻለ ነገር ካላሳየ በስተቀር ደጋፊው እና ሚዲያው ራሱ ስጋቱ ከአልጄሪያ ጋር በሚኖርብን ጨዋታ ላይ ምን ያህል በተለይ አልጀርሱን ጨዋታ ምን ያህል ልንቋቋመው እንችላለን የሚለው ግን ጊዜ ስላለ እስከዛ ድረስ ባሉትም ጊዜያት ቡድኑን ለመጠጋገንና ለዛ ጨዋታ ለማዘጋጀት መሰራት አለበት ብዬ ነው ማስበው። ምክንያቱም በመካከል አንድ ሌላ ቶርናመንት ስላለ በዛ ቶርናመንት ላይ እንደገና በመካከል በሚኖሩ ሌሎች ዝግጅቶች አሰልጣኙ ቡድኑን የተሻለ ለማድረግ እድል ያገኛሉ። አንድ ነገር አድርገን በቻን የተሻለ ቡድን ካላቀረብን እና ተስፋ ካላረግን በስተቀር የአልጄሪያው ጨዋታችን ስጋት ሆኖ ነው የሚቀጥለው። ላይ በሳምንቱ መገባደጃ ወደ ተከናወኑ የአውሮጳ የሊግ ውድድሮች ስንሻገር ብሪታንያ ላይ ጆሴ ሞሪኖ እንደገና አንገታቸውን ደፍተዋል። በፕሪሚየር ሊግ የደረጃ ሰንጠረዥ በአስራ አራተኛ ደረጃ ላይ የሚገኘው ቼልሲ ከቦርን ማውዝ ባደረገው ጨዋታ አንድ ለምንም ተሸንፏል። ይህ ለቼልሲ የውድድር ዓመቱ ስምንተኛ ሽንፈት መሆኑ ነው። ማንቸስተር ዩናይትድ በበኩሉ ከዌስትሃም ጋር ያደረገውን ጨዋታ ያለ ግባ አጠናቋል። የእግር ኳስ ተንታኞች የሉዊስ ቫንጋል ቡድን አሰልቺ እግር ኳስ እየተጫወተ እንደሆነ ተችተዋል። ኦልድትራፎርድ ላይ በተደረገው ጨዋታ የተሻለ አቋም ያሳየው እንግዳው ዌስትሃም ሁለት የግብ ሙከራዎች የጎል ብረት ገጭተውበታል። ዕለተ ቅዳሜ ለማንቸስተር ሲቲና አሰልጣኙ ማኑኤል ፔሌግሪኒም መልካም ቀን አልነበረም። ወደ ብሪታንያ ስታዲየም ያቀናው ማንችስተር ሲቲ በማርኮ አርናቶቪች ሁለት ግቦች ተሸንፎ ተመልሷል። የኤርገን ክሎፕ ሊቨርፑል በበኩሉ እሁድ ዕለት በኒውካስል ሁለት ለምንም ተሸንፏል። የሊቨርፑሉ ተከላካይ በራሱ መረብ ላይ ግብ ያስቆጠረበት ጨዋታ ለአሰልጣኙ ቁጭት ወልዷል። ወደ ዌልስ ተጉዞ በሊበርቲ ስታዲየም ስዋንሲን የገጠመው ሌስተር ሲቲ ሶስት ለምንም አሸንፎ ተመልሷል። አልጄሪያዊው ሪያድ ማህሬዝ ሶስቱንም ግቦች አስቆጥሯል። በዕለተ እሁድ አንድ ጨዋታ የተጫወተው የአርሰናሉ አጥቂ ኦሊቨር ግሩድ ለሁለት ቡድኖች ግብ አስቆጥሯል። ለንደን ላይ በኢሚሬት ስታዲየም ሰንደርላንድን የገጠመው አርሰናል ጆኤል ካምቤል ባስቆጠራት ጎል አንድ ለምንም እየመራ ነበር። አጥቂው ኦሊቨር ግሩድ የሰንደርላንዱ አማካ ያን ምቪያ ያሻማትን ኳስ በአርባ አምስተኛው ደቂቃ በራሱ ግብ ላይ በማስቆጠር ጨዋታውን ወደ አቻ ቀየረው። ግሩድ በሁለተኛው አጋማሽ በ63ኛው ደቂቃ ለአርሰናል ሁለተኛ ግብ በማስቆጠር ጥፋቱን ክሷል። አማካኙ ራምሴ በጨዋታው መገባደጃ ሶስተኛ ግብ በማከል ጨዋታው ሶስት ለአንድ ተጠናቋል። በዚህም ጨዋታ ጀርመናዊው የመሃል ሜዳ አማካኝ ሜሱት ኦዚል ኮከብ ሆኖ አምሽቷል። የደረጃ ሰንጠረዡን ሌስተር ሲቲ በ32 ነጥብ በቀዳሚነት ይመራል። አርሰናል በሁለት ነጥቦች ዝቅ ብሎ ሁለተኛ ደረጃ፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ በእኩል 29 ነጥብ በግብ ክፍያ ተበላልጠው ሶስተኛ እና አራተኛ ደረጃ ላይ ይገኛሉ። በስፔን ላ ሊጋ የሪያል ማድሪድ የአጥቂዎች ጥምረት እንደገና አንሰራርቶ ፍሬ አፍርቷል። ቅዳሜ ዕለት በሳንቲያጎ በርናባው ጌታፌን ያስተናገደው ሪያል ማድሪድ በካሪም ቤንዜማ፣ ጋሬዝ ቤል እና ክሪስቲያኖ ሮናልዶ ጎሎች አራት ለአንድ አሸንፏል። ሌላው የዋና ከተማ ቡድን አትሌቲኮ ማድሪድ ግራናዳን ሁለት ለምንም አሸንፏል። በሜዳው ሴልታ ቪጎን ያስተናገደው ሪያል ቤቲስ ጨዋታውን በአንዳቻ ውጤት አጠናቋል። ወደ ደማስቴል ስቴዲየም ያቀናው ባርሴሎና የማሸነፍ ጉዞው ለጊዜው ገታ ብሏል። የቀድሞውን የማንቸስተር ዩናይትድ ተጫዋች ጋሪ ኔቪልን በአሰልጣኝነት የቀጠረው ቫሌንሲያ ሳቲ ሚና ባስቆጠ ሀገራት ግብ ነጥብ ተጋርቶ ተወጥቷል። ለባርሴሎና ሉዊስ ስዋሬዝ ነበር በ59ኛው ደቂቃ ጎልና መረብን ያገናኘው። ላሊጋውን 14 ጨዋታዎች ተጫውቶ 11ዱን በአሸናፊነት የተወጣው ባርሴሎና በ34 ነጥቦች ይመራል። አትሌቲኮ ማድሪድ 1 10 አሸንፎ በ32 ነጥብ ሁለተኛ ደረጃን ይዟል። የራፋ ቤኒቴዙ ሪያል ማድሪድ 9 አሸንፎ በ30 ነጥብ ሶስተኛ፣ ሴልታ ቪጎ በ25 ነጥብ አራተኛ ደረጃ ላይ ይገኛሉ። በጀርመን ቡንደስሊጋ ባየር ሙኒክ የመጀመሪያ ሽንፈቱን ቀምሷል። በ14 ጨዋታዎች አንድም ጊዜ ሳይሸነፉ ሙንሽንግላድባህ ወደሚገኘው ቦሩሲያ ፓርክ ያቀኑት ባየር ሙኒኮች ሶስት ግቦች ተቆጥረውባቸው አንድ ማስተዛዘኛ ግብተው ተሸንፈዋል። በሁለተኛው አጋማሽ ኦስካር ቬንዴት፣ ላርስ ስቲንድል እና ፋቢያን ማርኮ ጆንሰን ለቦሩሲያ ሞንሽንግላድባህ ሶስት ግቦችን አስቆጥሯል። ፍራንክ ሪቤሪ በ81ኛው ደቂቃ ያስቆጥራት ጎል ለፔፕ ጋርዲዮላው ባየር ሙኒክ በቂ አልሆነችም። ከጨዋታው በኋላ አስተያየት የሰጠው የባየር ሙኒኩ ተከላካይ ፊሊፕ ላህም በአምስት ደቂቃ ውስጥ ተሸንፈናል ሲል ተናግሯል። በመጀመሪያ አጋማሽ ሁለት ወይም 3 ለ0 የመምራት እድሉ ነበረን ብዬ አምናለሁ እንደዛ ቢሆን ኖሮ ውጤቱ ሌላ ይሆን ነበር ለነገሩ በአምስት ደቂቃ ውስጥ ነው በጫዋታው የተሸነፈው የቦሩሲያ ሞንሽንግላርባ አሰልጣኝ ፋቢያን ጆንሰን ደግሞ የአሸናፊነታቸው ምስጢር ድፍረታቸው እንደሆነ ያምናሉ ሙ ና በድፍረት ወደፊት እየተጫወተን ነበር። እንደሚመስለኝ የስኬቱ ምስጢር ይሄ ነው። ምናልባት ከባየን ጋር የሚገጥሙ አብዛኞቹ እንደሚያደርጉት ራሳችንን አልሸሸግንም። ከአንድ ለዜሮ በኋላም ወደፊት እንጫወት ነበር። እንደሚመስለኝ ሁኔታው ባየርንንም ትንሽ አስደንግጠዋል እና ጥሩ ተሳክ ልበራሰል ቦሩሲያ ዶርትሙንድ ቮልስበርግን ሁለት ለአንድ በማሸነፍ ከመሪው ባየር ሙኒክ ጋር ያለውን የነጥብ ልዩነት አጥብቧል። የጀርመን ቡንደስሊጋን ባየር ሙኒክ በአርባ ነጥብ ይመራል። ቦሩሲያ ዶርትሙንድ በአምስት ዝቅ ብሎ በ35 ነጥቦች ሁለተኛ ደረጃ ላይ ይገኛል። ቦሩሲያ ሞንቼ ግላድባ እና ኸርታ በርሊን በእኩል 26 ነጥብ በግብ ክፍያ ተበላልጠው ሦስተኛና አራተኛ ደረጃ ላይ ይገኛሉ። የአውሮፓ የሊግ ውድድሮች ስንወጣ በእግድ ላይ የሚገኙት የዓለም አቀፉ እግር ኳስ ፌዴሬሽን ፕሬዚዳንት ሴብ ብላተር የሙስና ክስ እንመለከታለን። የታገዱት የፊፋ ፕሬዚደንት ሴብ ብላተር ለዓለም አቀፉ የእግር ኳስ ፌዴሬሽን ባለሥልጣናት ተከፍሏል ስለተባለው 100 ሚሊዮን ዶላር ወይም 92 ሚሊዮን ዩሮ እጃቸው አለበት ወይም ያውቃሉ ተብለው በዩናይትድ ስቴትስ የፌዴራል የምርመራ ቢሮ ወይም ኤፍቢአይ እየተመረመሩ ነው። ክፍያው በጎርጎሮሳዊው በ1990ዎቹ ኢንተርናሽናል ስፖርት ኤንድ ሌዥር በተሰኘ የስዊዘርላንድ ኩባ ባንያ ሲሆን በምላሹ ኩባንያው የቴሌቪዥንና የማስታወቂያ ሥራዎች ተሰጥተውታል። እጅ መንሻ ነው የተባለውና አሁን በምርመራ ላይ የሚገኘው የአንድ መቶ ሚሊዮን ዶላር ክፍያ የቀድሞውን የፊፋ ፕሬዚደንት ጆ ሃቫላንጅና የቀድሞ ስራ አስፈጻሚ ሪካርዶ ቴክሴራን ያካትታል። ሴፕላተር ስለ ክፍያው የማውቀው ነገር የለም ብለው ቢክዱም የአሜሪካን የፌዴራል ምርመራ ቢሮ ኤፍቢአይ መርማሪዎች አላመኗቸውም ተብሏል። ሴፕላተር አሁን በሙስና ቅሌት የሚታመሰውን ዓለም አቀፍ ተቋም መሪነት ከመረከባቸው በፊት በጆ ሃቫላንጅ የስልጣን ዘመን ምክትል ፕሬዚዳንት ነበሩ። አሁን በፊፋ የሥነ ስርዓትና ቁጥጥር ኮሚቴ ለዘጠና ቀናት የታገዱት ሴፕላተር በመጪው የካቲት ከስልጣናቸው ይወርዳሉ። አድማጮች፣ የዛሬው የስፖርት መሰናዶ ይህን ይመስል ነበር። ጠና ይስጥልኝ።